የአሜሪካ ድምጽ ነው በ 19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መስከረም 19 2015 ዓ ም ዝግጅታችን ጀመረ የሰሜን ኢትዮጵያውን ጦርነት በሰላም ለመፍታት ዝግጁ አይደሉም በሚል የኢትዮጵያ መንግስትና ህወሀት መወነጃጀላቸውን ቀጥለዋል። ክቡር ጠቅላይ ሚኒስትር አብይ አህመድ እና ልኡካናቸው በፕሬዚደንት ሀሰን ሼክ ከተመራው የልኡካን ቡድን ጋር የሁለትዮሽ ውይይት ትናንት አድርገዋል። በዚህም ወቅት የሁለቱን ሀገሮች ግንኙነት የበለጠ ለማጠናከር፣ አሸባሪነትን ለመዋጋት፣ በኢትዮጵያና ሶማሊያ መካከል በንግድ የበለጠ ትስስር እንዲኖር ለማድረግ ከመግባባት ተደርሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው ዕለት በሰጡት ጋዜጣዊ መግለጫ የሶማሌውን ፕሬዝዳንት የኢትዮጵያ ጉብኝት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላውን ግድያ አስመልክቶ ያወጣው የምርመራ ውጤትና በሰሜን ጎንደር ዳባት ወረዳ አለምዋጭ መጠለያ ጣቢያ የሚገኙ የኤርትራ ስደተኞች ያሉባቸውን ችግሮች የተመለከቱ ርዕሰ ጉዳዮችንም በምሽቱ እናነሳለን። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻ ችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቀዳሚነት የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የሰሜን ኢትዮጵያውያን ጦርነት በሰላም ለመፍታት ዝግጁ አይደለም በሚል የኢትዮጵያ መንግሥትና ሕወሓት መወነጃጀላቸውን ቀጥለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዛሬ ዕለት በሰጠው መግለጫ ኢትዮጵያ ለአፍሪካ ኅብረት የሰላም ሂደት ባላት አቋም እንደ ጸናች ናት ብለዋል። ሕወሓትም በህብረቱ የሚመራ የሰላም ሂደትን ያለ ቅድም ሁኔታ እንደሚቀበል ያሳወቀ ሲሆን የኢትዮጵያ መንግስት ለሕወሓት እርምጃ እስካሁን ቀጥተኛ ምላሽ አልሰጠም። ይህን የተጠየቁት የውጭ ጉዳይ ሚኒስቴር አምባሳደር መለስ አለም የኢትዮጵያን አቋም ከማረጋ መረጋገጥ ባለፈ ስለ ህወሀት እርምጃ አላነሱም። እስካሁን ለጦርነቱ ሰላማዊ መፍትሄ ማምጣት ያልተቻለው በሁለቱ ወገኖች መካከል መተማመን ባለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ መግለጻቸው ይታወሳል። በሌላ ዜና የሶማሊያውን ፕሬዝደንት የኢትዮጵያ ጉብኝት በተመለከተ የሽብርተኝነት ስጋትን ጨምሮ ሁለቱ አገሮች በሚያጋጥሟቸው የጋራ ችግሮች ላይ መወያየታቸውንና የጋራ ችግሮቻቸውን ለመቅረፍ እና እንዲሁም በኢኮኖሚ ዘርፎች ለመተባበር መስማማታቸውን ከጠቅላይ ሚኒስትር ጽህፈት ቤት የተሰጠ መግለጫ አመልክተዋል። የቀድሞ የጊኒ አምባገነን ፕሬዚደንት ሞሳ ዳዲ ካማራ እና አስር የቀድሞ ወታደራዊ መንግስት ባለስልጣናት ለመጀመሪያ ጊዜ በአገሪቱ ፍርድ ቤት ቀረቡ። የቀድሞ ባለሥልጣናቱ በጳጉሜ 4 2001 ዓ ም በተካሄደ የተቃዋሚ ሰልፍና ከዚያ በኋላ ባሉት ጊዜያት ፈጽመውታል በተባለው ግፍና በደል ኮናክሪ በሚገኘው ፍርድ ቤት ቀርበው ምላሽ ይሰጣሉ ተብሏል። በወቅቱ በአስር ሺዎች የሚቆጠሩ የተቃዋሚዎቹ ደጋፊዎች ፕሬዝደንት ካማራን በመቃወም ምርጫ እንዲካሄድ በስቴዲየም ውስጥ በተካሄደ ሰላማዊ ስብሰባ መጠየቃቸው ተዘግበዋል። የጸጥታ ሰራተኞች ተቃዋሚዎችና በወቅቱ የነበረው ወታደራዊ መንግስት ደጋፊዎች ከ150 በላይ ሰዎች መግደላቸውንና ቢያንስ 109 የሚደርሱ ሴቶችን መድፈራቸውን በተባበሩት መንግስታት የተደገፈው የዓለም አቀፍ ኮሚሽን አመልክተዋል። ባለሥልጣናቱ ለፍርድ እንዲቀርቡ የተጎጂዎቹ ቤተሰቦች ለዓመታት ሲጠይቁ መቆየታቸውን አጃንስ ፍራንስ ፕሬስ ዘግቧል። ዩናይትድ ስቴትስ ውስጥ ከአስር ሰው አንዱ የምግብ ዋስትና የሌለው ነው። ይህ ደግሞ ለበርካታ አስርት አመታት የኖረ ችግር ነው። እናም ዋይት ሀውስ በዚህ ጉዳይ ላይ ከአምሳ አመታት በኋላ የመጀመሪያ የሆነውን ጉባኤ ትናንት ረቡዕ አካሂዷል። በጉባኤ ላይ የተሳተፉት አዋቂዎች ይህች በዓለም አቀፍ ደረጃ ከማናቸውም ግዙፉን የሆነ የምግብ እርዳታ የምትለግስ አገር እንደምን የራሷን ህዝብ በተሻለ መመገብ እንደምትችል ይነጋገራሉ። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓወል ያጠናቀረችውን ሪፖርት ቆንጅታየ ታቀርበዋለች። ከዓለም እጅግ ባለጸጋ በሆነችው ሀገር ሰው ይራባል ብሎ ማሰብ ሊከብድ ይችላል። ነገር ግን በአሁኑ ወቅት ዘጠኝ ሚሊዮን የሚራቡ አሜሪካውያን ህጻናት አሉ። ፕሬዚደንት ባይደንም ትናንት ከ50 ዓመታት በኋላ የመጀመሪያ የሆነውን የዋይት ሀውስ የረሃብና የተመጣጠነ ምግብ ጉዳይ ጉባኤ ሲከፍቱ የጉዳዩን ክብደት አንስተዋል። በዓለም ዙሪያ የምግብ ዋስትና ችግርን ለመታገል ቁርጠኞች መሆናችንን ባሳለፍነው ሳምንት በተባበሩት መንግስታት ድርጅት ጉባኤ ላይ ተናግሬአለሁ። ምክንያቱም በዓለም ዙሪያ በሁሉም አገሮች፣ እዚህም በየክፍለ ግዛቱ የሚከፋፍለን ምንም አይነት ሌላ ጉዳይ ቢኖር አንድ ወላጅ ልጁን ማብላት የማይችል ከሆነ ከዚያ የሚበስ ነገር አይኖርም። ምክንያቱም ሰው ልጁን እያየው የሚበላው መስጠት ካቃተው ከዚያ በላይ ምን ነገር ይኖራል? ረሃብ ዓለም አቀፍ ችግር ነው። ዩናይትድ ስቴትስ ውስጥ ያለው ረሃብ ከሁሉም ይብሳል ማለትም አይደለም። የኋለኛው የዓለም የምግብ ዋስትና ሰንጠረዥ ዩናይትድ ስቴትስን አስራ ሶስተኛ ደረጃ ላይ አስቀምጧታል። በተሟላ የምግብ ዋስትና ደረጃ ፊንላንድ በሰንጠረዡ አንደኛ ደረጃ ላይ ነች። ይህ ትናንት የተከፈተው የፕሬዚደንት ባይደን ጉባኤ እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት ረሃብን ለማስወገድ እና ከምግብ ጋር የተያያዙ በሽታዎችንም ለመቀነስ ግዙፍ ግብ ወጥኗል። ትናንት ፕሬዚደንት ባይደን በመንግስትና በግሉ ዘርፍ ስምንት ቢሊዮን ዶላር ለመመደብ ቃል መገባቱን ይፋ አድርገዋል። የትምህርት ቤት ምገባ መርሃ ግብሮችን ለማስፋፋትና ለህጻናትና ለቤተሰቦች ከመንግስት የሚሰጠውን ከምግብ ተያያዥ ጥቅም ለማሳደግም የተወጠነ እቅድ እንዳለ አስታውቀዋል። ይሁንና የዩናይትድ ስቴትስ ምክር ቤት ለዚህ ማስፈጸሚያ የሚያስፈልገውን ገንዘብ የመፍቀዱ ጉዳይ የተረጋገጠ አይደለም። ሪፐብሊካኖች የማህበራዊ ኑሮ ችግሮችን መታገል የሚገባው መንግስታዊ ባልሆኑ መንገዶች ነው የሚል እምነት ያቀነቅናሉ። ረሃብ እንዲወገድ ድምጻቸውን የሚያሰሙ ተሟጋቾችም ቢሆኑ ዋሽንግተን ብቻዋን ልትታገለው ከቶ አይቻላትም ይላሉ። ኖሪን ስፕሪንግስቴድ ቢሮው ኒውዮርክ የሆነው ዋይ ሃንገር ረሃብ በምን ምክንያት የተሰኘ ዓለም አቀፍ ድርጅት ዋና ስራ አስኪያጅ ናቸው። ችግሩ በአለም አቀፉ የኮቪድ-19 ወረርሽኝና ሩሲያ ዩክሬን ላይ በምታካሂደው ጦርነት የተነሳ እንደተባባሰ ተባባሰ ኖሪን ስፕሪንግስቴድ ይናገራሉ። የምግብ ዋጋን መቀነስ ብቻውን መፍትሄ እንደማይሆን የገለጹት የረሃብ ለምን ድርጅት ስራ አስኪያጇ የኢኮኖሚ ፍትህ ለዚህ ምሰሶ መሆን እንዳለበትና በሀገሪቱ ዙሪያ ዝቅተኛው የደሞዝ ክፍያ ለመኖር በቂ በሆነ ደረጃ ከፍ ማለት እንዳለበት አሳስበዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ለዩክሬን የ11 ቢሊዮን ዶላር ተጨማሪ ወታደራዊ እርዳታ እንደሚሰጥ አስታወቀ። ይህም የባይደን አስተዳደር ስልጣን ከተረከበበት ጊዜ አንስቶ ለዩክሬን የተሰጠውን አጠቃላይ ወታደራዊ እርዳታ 17 ቢሊዮን ዶላር እንደሚያደርሰው ተመልክቷል። አዲሱ እርዳታ ዩክሬን በሩሲያ ከተወረረችበት ጊዜ ጀምሮ ግዛቷን ለማስከበር በምታደርገው መከላከል ውጤታማ የሆኑ 18 በምህጻረ ቃል ሄማርስ የተባሉትን በከባድ ተሽከርካሪዎች ላይ የሚገጠሙ ተንቀሳቃሽ ሮኬት ተኳሽ መድፎችንና ጥይቶችን እንደሚጨምር የፔንታገን ባለሥልጣናት አስረድተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ደቡብ ኮሪያን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ ምክትል ፕሬዚደንት ከማል ሃሪስ የሰሜን ኮሪያ የጭካኔ አምባገነንነትና አለመረጋጋትን ይፈጥራል ያሉትን የጦር መሳሪያ መርሃ ግብሯን አወገዙ። ምክትል ፕሬዚዳንቷ ሰሜንና ደቡብ ኮሪያን በሚያዋስነውና ከወታደራዊ ኃይል ነጻ ቀጠና የሆነውን የፓን ሙንጆም መንደር ሲጎበኙ ባደረጉት ንግግር ሰሜን ኮሪያ ውስጥ ጨካኝ አምባገነንነትና፣ በጣም የተንሰራፋ የሰብአዊ መብት ረገጣ፣ እንዲሁም ለሰላምና መረጋጋት ጠንቅ የሆነ ህገወጥ የጦር መሳሪያ መርሃ ግቦች ሰዎችን እያየን ነው ብለዋል። ሰሜን ኮሪያ ምክትል ፕሬዚደንቷ ከጦር ነጻ ቀጠናውን ከመጎብኘታቸው በፊትና ከጉብኝታቸውን በኋላ ወዲያውኑ የተወንጫፊ ሚሳይሎችን ሙከራ አድርጋለች። በዚህ ዓመት ብቻ 34 የተወንጫፊ ሚሳይሎችን የተኮሰች ሲሆን ከአሁን ቀደም በየአመቱ ከተኮሶቻቸው ሁሉ ከፍተኛ ሆኖ ተመዝግበዋል። ካማላ ሃሪስ ሐሙስ ማለዳው ላይ ከደቡብ ኮሪያው ፕሬዚደንት ዩን ሱክ ዮኤል ጋር አገራቸው ከዩናይትድ ስቴትስ ጋር ያላትን ግንኙነት ስለምታሻሽልበት መንገድ ተወያይተዋል። ሩሲያ አራት የዩክሬን አካባቢዎችን በውሳኔ ህዝብ ወደ ራሷ በይፋ የቀላቀለችበትን ስነ ስርዓት እንደምታካሄድ ዛሬ ክሬምሊን ቤተ መንግስት አስታውቀዋል። ዩክሬንና አጋሮቿ ግን ውሳኔውን ህገወጥ ብለው ተቃውመውታል። በአጸፋው አዲስ ማዕቀብ በመጣል እንደሚበቀሉት ቃል ገብተዋል። በስነ ስርዓቱ ላይ የሩሲያ ፕሬዚደንት ቭላዲሚር ፑቲንን ጨምሮ በሩሲያ የተቀነባበረውና በዚህ ሳምንት የተጠናቀቀውን ህዝበ ውሳኔ እንዲመሩ በሩሲያ የተመደቡ የአራቱ ክፍለ ግዛት መሪዎች እንደሚገኙ የክሬምሊን ቃል አቀባይ ይ ዲሚትሪ ፔስኮቭ ዛሬ ሐሙስ ለሪፖርተሮች ተናግረዋል። የጀርመን ቻንስለር ኦላፍ ሾልድ ዛሬ ባስተላለፉት የትዊት መልእክታቸው የህዝበ ውሳኔ ውጤት ነው የተባለውን ጀርመን እስከ መቼውም እውቅና የማትሰጠው መሆኑን ለዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ያረጋግጠውላቸዋል ፑቲን በህገ ወጥ መንገድ በያዟቸው አካባቢዎች የተካሄዱት የይስሙላ ህዝበ ውሳኔዎች እርባና የለሽ ናቸው ብለዋል ሾልድ። የዋይት ሀውስ ቃል አቀባይ ከሪን ዣን ፒየር ትናንት ረቡዕ ለጋዜጠኞች በሰጡት መግለጫ ሩሲያ ይህን የስሙላ ህዝበ ውሳኔ ዓለም አቀፉን ህግና የተባበሩት መንግስታትን ቻርተር በመጣስ የዩክሬን ግዛቶችን ወደ ራሷ ለመጠቅለል በሐሰት የምትጠቀምበት ሰበብ እንደሚሆን ዩናይትድ ስቴትስ ጠብቃ ነበረ ብለዋል። ሩሲያ የፈለገውን ብትልም አካባቢዎቹ የዩክሬን ግዛት ሆነው ይቀጥላሉ ብለዋል ቃል አቀባይዋ ዣንፒየር አያይዘው የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ደር ላይን የአውሮፓ ህብረት ከሩሲያ በሚገቡ ምርቶች ላይ አዲስና ጠንካራ ገደብ የሚጥል ሲሆን በክሬምሊን ቁልፍ ወታ የወታደራዊ ተቋማት ቴክኖሎጂዎችን ለማዳከም በሩሲያ የውጭ ምርቶች ላይ የተጣሉትን ማዕቀቦች እንደሚያሰፉ ተናግረዋል። ትናንት ደቡባዊቷን የዩናይትድ ስቴትስ ግዛት ፍሎሪዳን ያቋረጠው ሄሪኬን ኢያን የሚል ስያሜ የተሰጠው አደገኛ ነፋስ የቀላቀለው ከባድ ዝናብ ያደረሰውን ጉዳት ለመታደግ ዝግጅት እየተካሄደ ሲሆን አደጋው ሁለት ሚሊዮን የሚሆኑ ሰዎችን ያለ ኤሌክትሪክ ኃይል ያስቀራቸው መሆኑ ተነግረዋል። ባለሙያዎች ሄሪኬን ኢያን ለሕይወት አስጊ እንደሚሆንና በማዕከላዊ የፍሎሪዳ ግዛት በከፍተኝነቱ በተመዘገበ ጎርፍ ሊጥለቀለቅ እንደሚችል ትናንት በሰጡት ትንባያ ማስጠንቀቃቸው ተመልክተዋል። በከባድ ዝናብ የታጀበው አውሎ ነፋስ ዛሬ ሐሙስ አቅሙ እየተዳከመ የመጣ ቢሆንም ነገ አርብ ወደ ደቡብ ካሮላይና ግዛት ሲቃረብ እየተጠናከረ የሚመጣ መሆኑ ተነግረዋል። የሰሜን ምስራቅ ፍሎሪዳና እንዲሁም የጆርጂያና የደቡብ ካሮላይና የባህር ዳርቻዎች ከ10 እስከ 20 ሴንቲሜትር የሆነ ከፍተኛ የዝናብ መጠን እንደሚያገኙም የባለሙያዎች ትንበያ ገልጸዋል። አድማጮች ለምሽቱ የተመደበው ሰዓት አብቅቷል። ከቀሪዎቹ ምሽቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ መስከረም 192015 ዓ ም ዝግጅታችንን ነው፣ ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። የሰሜን ኢትዮጵያን ጦርነት በሰላም ለመፍታት ዝግጁ አይደለም በሚል የኢትዮጵያ መንግስትና ህወሀት መወነጃጀላቸውን ቀጥለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በዛሬ ዕለት በሰጠው መግለጫ ኢትዮጵያ ለአፍሪካ ህብረት ሰላም የሰላም ሂደት ባላት አቋም እንደ ጸናች ናት ብሏል። ህወሀትም በህብረቱ የሚመራ የሰላም ሂደትን ያለ ቅድመ ሁኔታ እንደሚቀበል ያሳወቀ ቢሆንም የኢትዮጵያ መንግስት ለህወሀት እርምጃ እስካሁን ቀጥተኛ ምላሽ አልሰጠም። ይህንን የተጠየቁት የውጭ ጉዳይ ሚኒስትር አምባሳደር መለስ አለምም የኢትዮጵያን አቋም ከማረጋገጥ ባለፈ ስለ ህወሀት እርምጃ አላነሱም። እስካሁን ለጦርነቱ ሰላማዊ መፍትሄ ማምጣት ያልተቻለው በሁለቱ ወገኖች መካከል መተማመን ባለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዑክ መግለጻቸው ይታወሳል። በሌላ ዜና በዛሬው መግለጫቸው አምባሳደር መለስ የሶማሌው ፕሬዝዳንት በኢትዮጵያ እያደረጉት ስላለው ጉብኝት አንስተው በሁለቱ ሀገሮች መካከል የተለያዩ ስምምነቶች መደረሳቸውን ተናግረዋል። ኬኔዲ አባተ ተጨማሪ አለው እስካሁን ባለው የሁለት ዓመታት ያህል ቆይታው ሰላማዊ መፍትሄ የራቀው የሰሜን ኢትዮጵያ ጦርነት አሁንም የተለያዩ ቀውሶችን እያስከተለ ቀጥሏል። ግጭቱን በሰላም ለመፍታት የአፍሪካ ህብረት የጀመረው ዲፕሎማሲያዊ ጥረትና ለስኬታማነቱ ዩናይትድ ስቴትስ እየተጫወተች ያለችው ሚና ቢቀጥልም ለሰላማዊ አማራጭ ዝግጁ አይደለም በሚል ከሁለቱ ተፋላሚ ወገኖች የሚቀርቡ መወነጃጀሎች ግን አላቆሙም። ምንም እንኳን ህውሃት በአፍሪካ ህብረት የሚመራውን የሰላም ሂደት ያለ ቅድመ ሁኔታ እንደሚቀበል ቢያሳውቅም ይህን የህወሓት እርምጃ በተመለከተ ቀጥተኛ ምላሽ ያልሰጠው የኢትዮጵያ መንግስት በአፍሪካ ህብረት ለሚመራ የሰላም ሂደት በያዝኩት አዎንታዊ አቋሜ እንደጸናው ነው ማለቱ ይታወቃል። በወቅታዊ ጉዳዮች ላይ በዛሬው እለት መግለጫ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ህወሓት አፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል ከገለጸ በኋላ ለህወሓት እርምጃ የኢትዮጵያ መንግስት ቀጥተኛ ምላሽ አለመስጠቱን በተመለከተ ለተነሳላቸው ጥያቄ ሲመልሱ የኢትዮጵያን አቋም አረጋግጠው ስለ ህዋት መግለጫ ግን ያሉት የለም። የኢትዮጵያ መንግስት አቋም በጣም ግልጽና የሚታወቅ ነው። በከፍተኛ የመንግስት አካላት ደረጃ በተደጋጋሚ ሲሰጥ የነበረው መግለጫ በየትኛውም ቦታ፣ በየትኛውም ጊዜ ለመነጋገር ዝግጁ ነው የሚል ነው። ይሄ የሰላም ሂደት አፍሪካ መር እንዲሆን ይፈልጋል። ከዛ ውጭ የሚካሄድ መሳ ለመሳ ፓራለል የሚካሄድ ፕሮሰስ ተደጋፊነት የለውም የሚል በጣም ግልጽ የሚታወቁ አቋሞች አሉ። እሱ አሁንም ያለ አቋም ነው። ህወሓት ከዚህ ቀደም በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ተወካይ ላይ እምነት የለኝም በማለት በህብረቱ ብቻ የሚመራ ድርድርን እንደማይቀበል የያዘውን አቋም በያዝነው ወር መጀመሪያ ላይ ባወጣው መግለጫ መቀየሩ ይታወቃል። በዚህ መግለጫው በህብረቱ ለሚመራ የሰላም ድርድር ያለ ቅድመ ሁኔታ ዝግጁ መሆኑን ያሳወቀው ህወሓት በአንጻሩ የኢትዮጵያ መንግስትን ለሰላም ሂደት ዝግጁ አይደለም ሲል ይከሳል። በኢትዮጵያ መንግስት ተቀባይነት ወዳለው የሰላም ሂደት ከመጣው በኋላ መንግስት ወታደራዊ ጥቃቱን አስፋፍ ተጋፍቷል የሚለው ህወሀት ይህም መንግስት ለሰላም ዝግጁ ያለመሆኑን የሚያመለክት ነው ማለቱ ይታወሳል። የኢትዮጵያ መንግስት በበኩሉ ወታደራዊ ጥቃቱን በተለያዩ ግንባሮች ያስፋፋው ህወሀት እንደሆነ ነው የሚገልጸው። አንዳንድ የኢትዮጵያ መንግስት ባለስልጣናት ህወሀት የአፍሪካ ህብረትን የሰላም ሂደት እቀበላለሁ ሲል ያሳየውን የአቋም ለውጥ ዓለም አቀፉን ማህበረሰብ ለማደናገር የተደረገ በማለት አጣጥለውታል። ለዚህ የሁለቱ ወገኖች መወነጃጀልና ለሰላም ሂደቱ አለመሳካት ዋነኛው ምክንያት መካከላቸው አለመተማመን መኖሩ እንደሆነ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ አመር በቅርቡ በሰጡት ጋዜጣዊ መግለጫ ላይ መናገራቸው ይታወሳል። በሌላ ዜና የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው ላይ የሶማሊያውን ፕሬዚደንት ሀሰን ሼህ ሙሐሙድ ጉብኝት በተመለከተም ያነሱ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ስለተደረሰው ስምምነት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ እና ልኡካናቸው በፕሬዚደንት ሀሰን ሼክ ከተመራው የልኡካን ቡድን ጋር የሁለትዮሽ ውይይት ትላንት አደርገዋል። በዚህም ወቅት የሁለቱን ሀገሮች ግንኙነት የበለጠ ለማጠናከር፣ አሸባሪነትን ለመዋጋት በኢትዮጵያ እና ሶማሊያ መካከል በንግድ የበለጠ ትስስር እንዲኖር ለማድረግ ከመግባባት ተደርሷል። የሁለቱን መሪዎች ውይይት አስመልክቶ ለአሜሪካ ድምጽ በኢሜይል ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ኃላፊ ቢሌኔ ስዩም በበኩላቸው መሪዎቹ የሽብርተኝነት ስጋትን ጨምሮ አገሮቻቸው በሚያጋጥሟቸው የጋራ ችግሮች ላይ መወያየታቸውን አመልክተዋል። የጋራ ችግሮች የሚቀረፉት ብልጽግናን በማረጋገጥ እንደሆነ የተስማሙት መሪዎቹ በኢኮኖሚ ዘርፎች ለመተባበር እንደተስማሙም ቃል አቀባዩ ተናግረዋል። በኢትዮጵያ ለሁለት ቀናት ለሚያደርጉት ይፋዊ የስራ ጉብኝት ትናንት መስከረም ስምንት ጠዋት ላይ አዲስ አበባ የገቡት የሶማሊያ ፕሬዝደንት ሐሰን ሼህ ሞሐሙድ እስከ ነገ በኢትዮጵያ እንደሚቆዩ ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ ክልል ባለፈው ሰኔ 7 2014 ዓ.ም በተፈጠረው ሁከት 57 ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። 50 ያክል ሰዎች ከፍርድ ውጪ በክልሉ ልዩ ኃይል መደበኛ ፖሊስና ሚሊሻዎች መገደላቸውን በማስረጃ ማረጋገጡን የገለጸው ኮሚሽን ሌሎች ሰባት ሰዎች ደግሞ በኦነግ ሸኔ ታጣቂዎችና በጋምቤላ ነጻነት ግንባር መገደላቸውን አስረድቷል። የኮሚሽኑን መግለጫ የተከታተለችው ፀሐይ ዳምጠው ተከታዩን ዘገባ ይዛለች። በጋምቤላ ክልል ሰኔ 7 2014 ዓ ም በከተማ ውስጥ በክልሉ የጸጥታ ኃይሎችና መንግስት ኦኔክሽኔ ብሎ በምጠራውና ራሱን የኦሮሞ ነፃነት ሰራዊት ብሎ በምጠራው ቡድንና የጋምቤላ ነፃነት ግንባር መካከል የተካሄደው ውጊያ ተከትሎ ከሰኔ 7 እስከ ሰኔ 9 2014 ዓ ም የሰላማዊ ሰዎች ህይወት ጠፍቷል ሲል ኮሚሽኑ ገልጸዋል። በተጨማሪም ከባድና ቀላል የአካል ጉዳት መድረሱን እንዲሁም የንብረት ዘረፋ መፈጸማቸውን ኮሚሽኑ ከሰኔ 20 እስከ ነሐሴ አስራ ስድስት ሁለት ሺህ አስራ አራት ባደረገው ምርመራ ማግኘቱን አመልክተዋል። አቶ አቤል አዳነ በኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ቅርንጫፍ ኃላፊ ናቸው። የሰብአዊ መብት ሰቶች ላይ ምርመራዎችን ስናደርግ ቆይተናል ማለት ነው። የተለያዩ ሲቪል ሰዎች መሞታቸውን፣ ግድያ መፈጸሙን፣ በንብረት ዘረፋዎች ሁድመቶች መፈጸማቸውን ለማረጋገጥ ችለናል። ስለዚህ እነዚህ የደረሱት የሰብአዊ መብት ሰዎች ፈጻሚ አካላቶች በተለይም በነሻኔ ተጣቂዎች በህጋነት ተጣቂዎች እንዲሁም በክልሉ ልዩ ኃይሎች እና መደበኛ ፖሊሶችም እንዲሁም ሚሊሻዎችን እነዚህ በተጨማሪ ደግሞ መንተባባሪ ወጣቶችን የነበሩበት ሁኔታ ነበር ማለት ነው። ኮሚሽኑ ምርመራውን ባከናወናቸው ጊዜ የተጎዱ ሰዎች ቤተሰብ ከተጎዱ አካላት፣ የአይን እማኞች እና ሌሎች ምስክሮችን ጨምሮ በዋቢነት የወሰዳቸውን የፎቶግራፍ፣ የሰነድና የተንቀሳቃሽ ምስሎችን እንዲሁም ዲጂታል ማስረጃዎችን በማሰባሰብ የመስክ ጥናት ማድረጉን ገልጸዋል። አቶ አቤላ ዳነ የምርመራውን ውጤት ያብራራሉ ሰሚሰባት ሆነሸኔና ኤሌክሽን ከመስራት በኋላ የዛምቤላን ከተማ ለቀው ነበር። እንዲሁም በሰኔ ስምንት በዘጠኝ የሆነ ሸኔ ታጣቂዎች ናቸው በማለት እንዲሁም ደግሞ መሳሪያ በቤታቸው አለ መሳሪያ በሚሉ ምክንያቶች በቤታቸው በከተማ ጎዳናዎች ላይ እንዲሁም ደግሞ ከዋሉ በኋላ ወደ ፖሊስ ኮሚሽን ዙሪ አካባቢ ፕሬዚዳንት በተናሳሉ በትንላል ከፍርድ ውጪ መግደላቸውን ኮሚሽኑ ባደረገ የመመሪያ ሰራት ማረጋገጥ ችለናል ማለት ነው። ከዚህ በተጨማሪ በሳን ውስጥ በሚሆኑ ሰዎች ላይ ቀላልና ከባድ አካል ጉዳት መድረሱንም ማረጋገጥ ችለናል። በተመሳሳይ ሁኔታም የኦነክሽኑ ና ስጋር ተሳታቂዎች ሰኔ ሰባት ጋምቤላ ከተማ በቆዩበት ሰዓት ላይ ተኩሳቱ ብናል በሚል ምክንያት በመንገድ ላይ ሰ የተገደሉ ሲቪል ሰዎችን በተመለከተ ቤተሰብ አስክሬን እንዳይወስድ መከልከላቸውን ኮሚሽኑ ደርሶበታል ያሉት አቶ አቤል ከሚመለከተው አካል በምርመራ ወቅት ለኮሚሽኑ የተሰጠውን መልስ አክለዋል። በአብዛኞቹ የተገደሉት ሰዎች ሬሳ እንዲሰጣቸው ጠይቀው የተከለከሉበት ሁኔታ እንደነበር የገለጹ ለመተገዶች ነበሩ። ስለዚህ ህምም ጥያቄ ይዘን እኛ ለሚመለከተው የመንግስት አካል ጥያቄ አቅርበን ነበር ለምሳሌ ፖሊስ ኮሚሽኑን ጠይቀን ነበር በጉዳዩ ላይ ስለዚህ የሬሳዎችን ሰብስቦ የመቅበብ ስራ የተሰራ የከተማው መዘጋጃ ቤት በኩል ለሆነ ምላሽሰት ሆናል ስለዚህ ይህንን ምላሽ ይዘን ወደ ከተማ መዘጋጃ ቤት ሄደን ምናልባት በፊዚት ሰዎች አስክሬን እንዳተመለሰን ጥያቄ አንስተን ለማጽ አቅርብንላቸው ነበር ስለዚህ በሰዓት የተፈጸም ንብረት ፌዴራል ፖሊስን አነጋግሩ የሚል ብቻ ምላሽ ነው የተፈጸም ከሰማ መዘጋጃ ቤት በመሰልታዊ ሁኔታም፣ የፌዴራል ፖሊስን ለማነጋገር ሞክረን ነበር የፌዴራል ፖሊስን አስከሬን ተሰብስበው በከተማ አዘጋጃ ቤት በኩል እንደተከበሩ የሚል መረጃ ለኮሚሽኑ ሰጥተዋል ማለት ነው። የሰላማዊ ሰዎችን ግድያ አስመልክቶ ኮሚሽኑ ከአሁን ቀደም ላቀረበለት ጥያቄ የክልሉ አስተዳደር አንዳንድ ያላቸው በሰላማዊ ሰዎች ላይ የደረሱ ጉዳቶች መኖራቸውንና የስነ ምግባር ግድፈት ያለባቸው የክልሉ ጸጥታ ኃይሎችም አጣርቶ እርምጃ እንደሚወስድ እንዲሁም አንድ የፖሊስ አባል በቁጥጥር ስር የሚገኝ መሆኑን ሪፖርቱ ጠቁሟል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ የመብት ጥሰት የፈጸሙ ሰዎችና ቡድኖችን ተጠያቂነት ለማረጋገጥ የሚደረጉ ጥረቶችን ለማገዝ ባለድርሻ ያላቸው አካላት ኃላፊነታቸውን እንዲወጡ፣ ተጎጂዎች ፍትህ ተገቢ የካሳና የመልሶ ማቋቋም ድጋፍ እንዲያገኙ ስል አሳስበዋል። የሰብአዊ መብቶች ኮሚሽን ባወጣው ትራንስፖርት ላይ ከጋምቤላ ክልል ባለስልጣናት ከፌዴራል መንግስት ኮሚኒኬሽን አገልግሎትና ከፌዴራል ፖሊስ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባ ስናልፍ በሰሜን ጎንደር ዳባት ወረዳ አለም ዋጭ መጠለያ ጣቢያ የሚገኙ የኤርትራ ስደተኞች የምግብ አቅርቦትና የመሰረታዊ አገልግሎቶች እጥረት እንዳለባቸው ገለጹ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በኢሜይል በሰጠው ምላሽ የሰብአዊ ድርጅቶችን ያጋጠማቸው የገንዘብ እጥረት ተጽዕኖ ማሳደሩን ጠቁሟል። በዚህም ምክንያት ለስደተኞች የሚቀርበው የምግብ መጠን በግማሽ መቀነሱን ገልጿል። የአለም ምግብ ፕሮግራም፣ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን እና የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ከሳምንታት በፊት በጋራ ባወጡት መግለጫም በኢትዮጵያ ውስጥ የሚገኙ 750 ሺህ ስደተኞች ሰብዓዊ ድጋፍ ለማቅረብ 73 ሚሊዮን ዶላር ያስፈልጋል ሲሉ አስታውቀዋል። ገብረ ሚካኤል ገብረ መግድን በዚህ ጉዳይ ተጨማሪ ዘገባ ልኳል። በሰሜን ጎንደር የሚገኘው የዓለም ዋጭ ስደተኞች መጠለያ ጣቢያ ከአገልግሎት አቅርቦትና ከጸጥታ ጋር የተያያዙ ችግሮች እንዳሉበት እዛው ያሉ የኤርትራ ስደተኞች ይገልጻሉ። ስሙ እንዳይጠቀስ የነገረን አንድ ስደተኛ በእርዳታ አቅርቦት በኩል ያለውን ችግር እንዲህ ይገልጻል። መግቢ አሰርተ አርባዕተ ኪሎ ነጥ ሓሙሽተ ናይ ክልተ ወር ሒዞም ሂቦምና እሱም ተዋሃበ ኣኻሊ ይኮነን ሸውዓተ ኪሎ ሕሳብ ማለት እዩ የሁለት ወር ቀለብ ብለው አስራ አራት ኪሎ ግራም እህል ሰጥተውናል በወር ሰባት ኪሎ ማለት ነው። ይህ በቂ አይደለም። እሱንም ግን ያላገኘዋሉ። ከዚህ በፊት ክክና ፓስታ ይሰጡን ነበር። አሁን እሱንም አቁመውታል። የማገዶ እንጨት እየተሰጠን አይደለም። ሳሙና ይሰጠን ነበር። አሁን ሳሙናም የለም። ስለዚህ ጉዳይ የተጠየቀው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በሰጠው ምላሽ ስደተኞቹ ድጋፍ እየተደረገላቸው እንደሆነ ገልጾ እስካሁን ድረስ የበሰሉ ምግቦች፣ መጠለያ፣ ፍራሽ፣ ብርድ ልብስና ሳሙና እየተሰጣቸው እንደሚገኝ አመልክቷል። በ 2014 ዓ ም በሐምሌና ነሐሴ ወራት ለ10,000 ተረጂዎች እርዳታ ማደሉን የገለጸው ተቋሙ የመጨረሻው እርዳታ የተሰጠውም ጳጉሜ 4ና 5 እንደነበር ጠቅሷል። ከዚህ በተጨማሪም ዩኤንኤችሲአር በመጠለያ ጣቢያው ውስጥ ላሉ የጤና ተቋማት የነፍሳድን መድኃኒቶችና የሕክምና መሳሪያዎችን እያቀረበ እንደሆነ አስታውቋል። አጣዳፊ የጤና ችግር የሚያጋጥማቸው ስደተኞችም የተሻለ የሕክምና አገልግሎት ወዳለባቸው የጎንደርና ደባርቅ ከተሞች እንደሚላኩ አመልክቷል። ስደተኞቹ ግን ወደ እነዚህ ከተሞች ሄደው ለመታከም ችግር እየገጠማቸው እንደሆነ ነው የሚገልጹት። ሕክምና ጎንደር ሪፈር ተጻሐፈሎም ሰባት ግን አብ መገዲ አይኮድም ዮም ዝኾነ መገዲ ተኸልፊድ ዶ ለካብቲ ሕክምና በሕክምና ያለው ችግርም ትልቅ ነው። ወደ ጎንደር ለተሻለ ሕክምና የሚላኩ ሕሙማን ማለፍ አይችሉም። በአካባቢው ካለው ቅዝቃዜና ከክረምቱ ጋር ተያይዞ ከባድ ችግር ውስጥ ነው ያለ ነው። እዚህ ላሉት አስተባባሪዎች ችግሮቻችንን እንገልጽላቸዋለን። ሆኖም ሰምተውን ብቻ ነው የሚሄዱት በተግባር የፈቱ ችግር የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በመጠለያ ጣቢያው አሉ የሚባሉትን ችግሮች ዘርዝሮ ለስደተኞችና ከስደት ተመላሾች አገልግሎት ማሳወቁን ገልጿል። ከዚህም በተጨማሪ ጉዳዩን በቅርበት ማጣራት አስፈላጊ ሆኖ በመገኘቱ ኮሚሽኑ ወደ ስፍራው የክትትል ቡድን በመላክ ሁኔታውን መመልከት መቻሉን በኮሚሽኑ የስደተኞች ተፈናቃዮችና ፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ ተናግረዋል። ኮሚሽኑ ከነሐሴ 16 እስከ ነሐሴ 19 እዛው ዳባት ዓለም ዋጭ ሳይት የክትትል ቡድን በመላክ መሬት ላይ ያለው እውነታ ምን ይመስላል የሚለውን በተለይ ደግሞ ኤርትራውያን ስደተኞች እዛ ባሉበት ሁኔታ እያጋጠማቸው ያሉ አንገብጋቢ ሰብዓዊ መብት ጉዳዮች ወይም ፕሬሲንግ ሂውማን ራይት ኢሹስ ምንድን ናቸው የሚለውን አስመልክቶ ክትትል ሰርተናል። ይህንኑ ክትትል መሳታችንን ተከትሎ አንዳንዶቹ ጉዳዮች ከፌዴራል ስደተኞችና ተመላሾች አገልግሎት ጋር የጋራ ምክክር የሚያስፈልጋቸው መሆኑን በማመን አሁን ባለው ሁኔታ ክትትሉን ሪፖርት መሰረት በማድረግ ለዚሁ ተቋም ደብዳቤ እየጻፍን ያለንበት ሁኔታ ነው ያለው። ከዛ በኋላ ያለውን ሁኔታ አይተን መሻሻል ባለባቸው ነገሮች ላይ ሪፖርት የምናወጣ ይሆናል ማለት ነው። በጦርነቱ ምክንያት በትግራይ ክልል ከነበሩት አራት የመጠለያ ጣቢያዎች ወጥተው ወደ አዲስ አበባ የመጡ የኤርትራ ስደተኞችም እርዳታ የሚያገኙት ወደ አለም ዋጭ መጠለያ ጣቢያ ሲሄዱ ብቻ እንደሆነ ለኮሚሽኑ እንደተነገረው እንጉዳይ መስቀሌ ተናግረዋል። በመንግስት በኩል የተሰጠን ምላሽ እዚህ አዲስ አበባ ላይ ያሉ የኤርትራውያን ስደተኞች ድጋፍ ማግኘት ከፈለጉ ከዚህ ቀደምም ካምፕ ውስጥ የሚደረግ ድጋፍ ተጠቃሚ እንደመሆናቸው አሁን ደግሞ በመንግስትና በመንግስታዊ ባልሆኑ በተለይ ደግሞ በተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ወይም ዩኤንኤችሲአር አማካኝነት በተቋቋመው በመንግስትና በዚህ አካል በተቋቋመው የዳባት ትራንዚት ሳይት ሲኖሩ ብቻ ነው ድጋፋቸውን ማግኘት የሚችሉት እኛም ድጋፋችንን መቀጠል የምንችለው የሚል ምላሽ ተሰጥቶናል። በአለም ዋጭ መጠለያ ጣቢያ ያሉት የኤርትራ ስደተኞች ግን አሁን ያለው የእርዳታ አቅርቦት ችግርና የመሰረታዊ አገልግሎት እጥረት የማይቀረፍ ከሆነ የሚመለከታቸው አካላት ወደ ሀገራችን ይመልሱን በማለት ገልጸዋል። ንሕና እንደ ሀሬት ና ዓድና ስደድና ዓድና ንከይዛለና ሰው ምን ይላል መሰለ እዚህ በአግባብ የማታስተዳድሩን ከሆነ ወደ ሀገራችን መልሱን ይላል። በዚህ አይነት ሁኔታ እዚህ መኖር የለብንም ብለው ወደ ሀገራቸው ለመመለስ የተመዘገቡም አሉ። የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽን ዳይሬክተር አቶ በአካል ንጉሴ ከዚህ በፊት ለአሜሪካ ድምፅ በሰጡት አስተያየት ለስደተኞቹ አገልግሎት የማቅረብ ኃላፊነት የዓለም አቀፉ ማህበረሰብ ነው ብለው ነበር። የዓለም ምግብ ፕሮግራም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንና የስደተኞችና ከስደት ተመላሾች አገልግሎት ከአንድ ወር በፊት በጋራ ባወጡት መግለጫ ኢትዮጵያ ውስጥ የሚኖሩትን 750 ሺህ ስደተኞች ለመርዳት ከዓለም አቀፉ ማህበረሰብ የ73 ሚሊዮን ዶላር ድጋፍ ያስፈልጋል ብለዋል። በገንዘብ እጥረት ምክንያት ባለፈው ሰኔ ወር ለስደተኞች የሚሰጠው ድጋፍ በግማሽ መቀነሱንም የጋራ መግለጫው አመልክቷል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤን ኤችሲአር በዚህ ጉዳይ ለአሜሪካ ድምፅ በሰጠው የኢሜይል ምላሽም ወደዚሁ መግለጫ መርቶሆናል በገንዘብ ድጋፍ እጥረት ምክንያት ለስደተኞች የሚቀርበው ምግብ በ50 በመቶ ቀንሷል ብሏል። በሰሜን ጎንደር ዞን በዳባት ወረዳ በሚገኘው የዓለም ዋጭ መጠለያ ጣቢያ ከ15ሺ በላይ ስደተኞች እንደሚኖሩ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በቀጣይ ደግሞ ወደ ምስራቅ አፍሪካዊቷ ሀገር ዩጋንዳ ነው የምናልፈው። በኡጋንዳ የተከሰተው ኢቦላ በቁጥጥር ስር መሆኑንና የመንቀሳቀስ ገደብ አስፈላጊ አለመሆኑን ፕሬዝዳንት ዩዌሪ ሙሴቬኒ ለሀገራቸው ሕዝብ በድጋሚ አረጋግጠዋል። የሀገሪቱ የጤና ሚኒስትር የሱዳን ኢቦላ ተብሎ በተሰየመው የኢቦላ በሽታ አይነት ከተያዙ 31 ሰዎች ውስጥ ስድስቱ መሞታቸው ተረጋግጧል። የዩጋንዳ የጤና ማህበር በበኩሉ አንዳንድ አባላቱ በጸና መታመማቸውን ጠቅሶ በቂ ያልሆነ የጥንቃቄ መሳሪያዎች እጥረት አለ በሚል በተለማማጅ ሐኪሞች፣ የተጠራውን አድማ ሊቀላቀል እንደሚችል አስጠንቅቋል። ሀሊማ አቱማኒ ከዩጋንዳ ያደረሰችንን ዘገባ እንግድ ወልድ ያቀርበዋል። ትናንት ማምሻውን ለሀገሪቱ ህዝብ ንግግር ያደረጉት ፕሬዚደንት ዩዌሪ ሙሴቪኒ ሰዎች በበሽታው ከተያዙ ህሙማን ከሚወጡና እንደ ደም፣ አይነ ምድር፣ ትውከት ከመሰሉ ፈሳሾች ጋር ንክኪ እንዳያደርጉ መክረዋል። የሱዳን ኢቦላ በመባል ለሚታወቀው የኢቦላ አይነት የሌሎች ኢቦላ ክትባቶች ይሰራ እንደ በዓለም የጤና ድርጅት ገና ባይረጋገጥም ሙሴቪኒ ኡጋንዳውያን የጦጣና የዝንጀሮ ዝርያዎችን ስጋ ከመመገብ እንዲቆጠቡ መክረው የእንቅስቃሴ ገደብ መጣል ለጊዜው አስፈላጊ አይደለም ብለዋል። ጎት ከዚህ በፊት እንዳደረግነው መንግሥት የበሽተውን መስፋፋት የመቆጣጠር አቅም እንዳለው ለዩጋንዳውያንና ለነዋሪዎች ደግሜ ላረጋግጥ እፈልጋለሁ። በመሆኑም ከአሁን በኋላ መጨነቅ፣ መደንገጥ፣ የእንቅስቃሴ ገደብ ወይንም እንደ ትምህርት ቤት፣ ገበያዎች፣ የእምነት ስፍራዎችን የመሳሰሉ ቦታዎች መዝጋት አላስፈላጊ ነው። እስካሁን ከተረጋገጡት 31 የበሽታው ተጠቂዎች ውስጥ አራት ሐኪሞች አንድ ማደንዘዣ ሰጪ ባለሙያና ከመጀመሪያው በሽተኛ የተዛመተበት አንድ ተለማማጅ ሐኪም ይገኙበታል። ሰዎች ከመጨባበጥ እንዲቆጠቡ ሙሴቪኒ ይመክረዋል። ባለፈው ወር የተከሰተውን የሱዳን ኢቦላ ክትባት በተመለከተ ገና ውይይት እየተደረገ መሆኑንም ተናግረዋል። ኡጋንዳ ለጊዜው ያላት ክትባት በጎረቤት ኮንጎ ዲሞክራቲክ ሪፐብሊክ የተከሰተውና የዛይር ኢቦላ ለተባለው አይነት ሲሆን የሱዳን ኢቦላ ግን እስካሁን በይፋ የተፈቀደ ክትባት የለውም። ባለፈው ጊዜ ስንከራከርበት የነበረው አንዱ ጉዳይ ለምን የዛይርን የኢቦላ ክትባት አንጠቀምም የሚል ነበረ። ለሱዳን ኢቦላ ተብሎ የተሰራ ክትባት ባይሆንም ያው ኢቦላ ነው፣ የሚጋሩት ባህር አላቸው? እና ምሱን መጠቀም ምንም ጉዳት አያመጣም። በወታደሮቻችን ላይ ተጠቅመንበታል? ስለዚህ ብንሞክረው ምን ጉዳት አለው? መንግሥት በበሽታው መያዛቸው ለተረጋገጠ የሚውል አምሳ አንድ አልጋዎች ያለውና ተይዘዋል ተብለው ለሚጠረጠሩት የሚውል ደግሞ ሰማኒያ አልጋዎች ያለው ማዕከል አቋቁሟል በሽታው ከተስፋፋባቸው አንዱ በሆነው ሙቤንዴ በተባለው አካባቢ ሁለት ተንቀሳቃሽ ላቦራቶሪዎች ተመድበዋል ይህም የምርመራ ሂደቱን ለማሳለጥና የበሽተኞችን ክብካቤ ለማሻሻል ይረዳል ተብሏል የጤና ጥበቃ ሚኒስትሯ ዶክተር ጄን ሩት አቼንግ በተለይ በበሽታው በተያያዙ ጤና ባለሙያዎች ዘንድ ያለውን ፍራቻ ለማረጋጋት ሞክረዋል። እየሰሩ ላሉት ስራ ልናመሰግናቸው እንወዳለን። ደግሞም እንዳናጣቸው ስንል እንደምንንከባከባቸውና አስፈላጊውን ድጋፍና ሕክምና እንደምናደርግላቸው ልናረጋግጥላቸው እንወዳለን። የኡጋንዳ ህክምና ማህበር ፕሬዚደንት የሆኑት ዶክተር ሳም ኦሊዶ ግን በሽታው በታየባቸው አካባቢዎች ያለውን ሁኔታ ከጤና ጥበቋ ሚኒስትሯ በተለየ መንገድ ገልጸውታል። የጤና ባለሙያዎችን ማጣት ከጀመርን በሽታውን መቆጣጠር የሚቻል አይመስለኝም። ተለማማጅ ሐኪሙና ከፍተኛ የጤና ኦፊሰሩ በኦክሲጅን እርዳታ ላይ መሆናቸውንና በጽኑ እንደታመሙ ማየት በጣም የሚያሳዝን ነገር ነው። አሁን ለማድረግ የምንሞክረው የጽኑ ህሙማን ክፍሎችን በተገቢው ማስተዳደር ነው። የህክምና ባለሙያ በዚህ ወቅት ሞቶ ማየት አንፈልግም። ያረጋግጠላቸው የምሻው የባሶ ከመጣ በሙበይ እንደ የምንሰጠውን አገልግሎት እናቋረጣለን። የሱዳን ኢቦላ ቫይረስ እንደ ዛይሩ ኢቦላ ቫይረስ በብዛት አይታወቅም። ውጤታማ የሆነ ክትባት በአሁኑ ወቅት የለውም። የሱዳኑ ኢቦላ መጀመሪያ የታየው በሱዳን ደቡባዊ ክፍል እንደ አውሮፓውያን አቆጣጠር በ1976 ነው። ከዛ ወዲህ በሽታው ኡጋንዳና ሱዳን ውስጥ ብዙ ጊዜ ተከስቶ የነበር ቢሆንም ኡጋንዳ ውስጥ በከፋ ደረጃ የተከሰተው ግን እንደ አውሮፓውያን አቆጣጠር በ2000 ዓ ም የ200 ሰዎችን ሕይወት የቀጠፈው ነው። ከሶስት ዓመት በፊት በኡጋንዳ ተከስቶ የነበረው ኢቦላ የዛይር ኢቦላ መሆኑ ሲረጋገጥ፣ የሱዳኑ ኢቦላ ከዚ በፊት ታይቶ የነበረው ግን ከአስር ዓመት በፊት ነበር። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የመጀመሪያውን ምዕራፍ አገባደን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደ ሁለተኛው አጋማሽ እንለፍ። በላቀ ተሰጥኦ የበርካታ የሙዚቃ አፍቃሪያንን ልብ የገዛው ኢትዮጵያዊው ድምፃዊ ማዲንጎ አፈወርቅ የቀብር ስነ ስርአት ዛሬ በአዲስ አበባ መንበረ ጸባዎት ቅድስት ስላሴ ካቴድራል ተፈጽሟል። በሺዎች የሚቆጠሩ አድናቂዎቹ የሙያ አጋሮቹና ከፍተኛ የመንግስት ባለስልጣናት በተገኙበት በተካሄደው የሽኝት ስነ ስርአት ድምፃዊው በኢትዮጵያ ሙዚቃ ውስጥ ያለው ስፍራና ያበረከተው አስተዋጽኦ ተብራርቷል። በአጭር ጊዜ ውስጥ ብዙ የሰራና ዘመን ተሻጋሪ ድምጽ ያለው ከያኔ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የገለጹት። እስክንድር ፍሬው ነው የተከታተለው። በ1990ዎቹ መጀመሪያ ወደ እውቅና ማማ የወጣ በላቀ ተሰጥኦም ሁሉንም አይነት የሙዚቃ ቅኝቶች የሚጫወት ድምፃዊ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የሚገልጹት። በተለይ በበርካታ የሙዚቃ አፍቃሪያን ልብ ውስጥ የገባውም በ1991 ዓ.ም ስያሜ ያጣሁላት የሚለውን አልበሙን እንዳሳተመ ነው። በ1997 ዓ ም ያሳተመው አይደረግም አልበም በኋላም በ2007 ለአድናቂዎቹ ጆሮ ያደረሰው ሰወድላት አልበም ደግሞ የድምፃዊውን ተሰጥኦ ይበልጥ ያሳዩ ደረጃውን ያመላከቱ መሆናቸውን በዛሬው የቀብር ሥነ ሥርዓት ላይ የተገኙ ባለሙያዎች አብራርተዋል። በመንበረ ፀባወጥ ቅድስት ስላሴ ካቴድራል ከተካሄደው የቀብር ስነ ስርዓት ቀደም ብሎ በወዳጅነት አደባባይ በተዘጋጀ የሽኝት መርሃ ግብር ላይ የተናገረው የሙዚቃ ባለሙያ ሰርጸ ፍሬ ስብሐት የማዲንጎን የሙዚቃ ስራዎች በመገምገም ተሰጠውን ካብራሩት አንዱ ነው። የማዲንጎን ድምፅ ልክ በዛን ሰዓት እንደሰማሁት እኔ ሁለት ሰዎች ተደባልቀው በጣም ይሰሙኝ ነበረ የኤፍሬም ታምሩ ነዛሪ ቫይብሬሽናል ድምፅ በጣም ከፍታ ባለውና ጉልበታም በሆነ የኤልያስ ተባባል ያዘፋፈን ስልት ሁለቱ ሚክስ አድርገው ይሰሙኝ ነበረ። ይሄን ያዘፋፈን ስልት ከመጀመሪያ ተቃኝቶበት እንደወጣ በጣም በጣም ያስታውቃል። በጣም ፖፑላር የሆኑትን ወይም ደግሞ ህዝብ ቶሎ ያዳምጣቸዋል ተብሎ የሚገመቱትን እና ለዜማ አደራረስም ደግሞ ቀለል የሚሉትን የቅኝት አይነቶች መርጦ የመጫወት ነገር በጣም የተዘወተረ ነው። ብዙም ስታይል የሚሰራባቸው በእነዚያ ቅኝቶች ነው። ማዲንጎ ከነዚህ ወጣ ያሉትና የማይደፈሩትን በተለይ ደግሞ ለድምፃውያን አርቲኩሌሽንም ትንሽ ከበድ የሚሉትን ከትዝታና ከትዝታ ሻገር ያሉ ቅኝቶችን በመጫወት በጣም በጣም የተሳካለት እንደሆነ የሙያ ባልደረቦቹ የሙዚቃ ሰዎች በሙሉ የሚስማሙበት ይመስለኛል። ጎንደር አዘዞ የተወለደው በደቡብ ጎንደሯ ደብረታቦር ከተማ ያደገው የማዲንቆ ተሰጥኦ ትኩረት የሳበው ገና በልጅነቱ መሆኑ በሕይወት ታሪኩ ተጠቅሷል። በዚሁ የሕይወት ታሪክ እንደተገለጸው በዘጠኝ ዓመቱ ማይክራፎን ጨብጧል። እውቅና ያገኘውም ገና በለጋነት ባወጣው የመጀመሪያ አልበም ነው። ከዚያን ጊዜ ጀምሮ ዘመን ተሻጋሪ የሆኑ ተከታታይ ስራዎችን ማበረከቱን፣ በአጭር ጊዜ ውስጥም ብዙ ስራዎችን መስራቱን ባለሙያዎቹ ተናግረዋል። የኢትዮጵያ የሙዚቃ ዘርፎች ማህበራት ሕብረት ፕሬዝዳንትና አንጋፋ የሙዚቃ ባለሙያ ዳዊት ይፍሩም ይህንኑ ለአሜሪካ ድምፅ አብራርቷል። አንዳንዶቹ አርባ ዓመት ዘፍነው አንድም የረባ ሙዚቃ ሳይኖራቸው ከዚህ ዓለም የተለዩ አሉ። አንዳንዱ ደግሞ አንድ ሙዚቃ ሰርተው ደግሞ በህይወታቸው በዛ ስማቸው ተጠርቶ በህይወትም ያሉ ያለፉም አሉ። ስለዚህ ሁል ጊዜ እንግዲህ እዚህ ሙያ ውስጥ ያለው ያለውን ማቅረብ ነው ያለውን ለሙያ ለህዝብ ታቀርባለ። ህዝብ ይወዳዋል ወይም አይወዳውም። የማዲንጎ አፈወርቅ ስራዎች ግን ከመጀመሪያው አንስቶ እየተወደደ እየተወደደ የመጣ ነው። ልክ እንደ ወይን እንግዲህ እየበሰለ የመጣ ስራ ነው ያለው። በአስከሬን ሽኝት ስነ ስርዓቱ ላይ እየተገኘ ከጎንደር የመጣ ወጣት ደግሞ ለማዲንጎ ያለውን አድናቆት የገለጸው በግጥም ነው። ልጅነቱን ሰጥቶ አድርጓት እናቱ ሙዚቃ ነበረች መጠለያ ቤቱ ሙዚቃ ማኒሽሽ በእንጉርጉሮ ውበት አስታማሚሽ ሄደ፣ ቀረ በወጣበት አንችም ጥቁር ለብሰሽ አዬ በይ በጭሆት። ማዲንጎ አፈወርቅ ባለትዳርና የአንዲት ሴት ልጅ አባት እንደነበር በሕይወት ታሪኩ ላይ ተመልክቷል። በሥነ ሥርዓቱ ላይ የተናገረችው የ17 ዓመቷ ሴት ልጁ ዲቦራ ማዲንጎ እንደ አባት የነበረውን ሚና ጠቅሳለች። ነጻ የሆነ ጥቅ ሰው ነበረ እንደ ባባዬ ደግሞ ልዩ አፍቃሪ እና ትሁት አባቴ ነበረ። ስለ እሱ ሳስብ ሀዘን አይሰማኝም፣ ደስታ ነው የሚሰማኝ። የሚፈልገውን ሁሉ አሟልቶለታልና እግዚአብሔር ይመስገን። ነፍሱን ይማረው። ማዲንጎ በተወለደ በ44 ዓመቱ ባለፈው መስከረም 17 ቀን ከዚህ ዓለም በሞት የተለየው ለሕክምና አገልግሎት መኪናውን ራሱ እያሽከረከረ ወደ ክሊኒክ ከሄደ በኋላ መሆኑን የሙያ አጋሮቹ ተናግረዋል። ሕይወቱ ከማለፉ በፊት አዲስ አልበም ለማሳተም ዜማና ግጥም አጠናቆ እንደነበርም በሕይወት ታሪኩ ላይ ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአርቲስት ማዲንጎ አፈወርቅ ነፍስን ይማር ብለን በተከታይ የምናልፈው ወደ አፍሪካ ነክ ርዕሶች ጉዳይ ነው። በደቡብ አፍሪካ ነጋዴዎች ከቻይና በሚመጣው እቃ ላይ ያላቸውን ጥገኝነት ለመቀነስ ጥረት እያደረጉ ነው። ትላልቆቹ እቃ አቅራቢ ሱቆችም በሀገር ውስጥ የሚመረቱ ልብስና ጨርቃጨርቅ ውጤቶችን አቅርቦት በመጨመር ከውጭ የሚገባውን ሸቀጥ እንዲቀንስ በማድረግ ላይ ናቸው። ይህ ዛሬ በምሽቱ የምንመለከተው የአፍሪካ ነክ ርዕሰ ጉዳይ ነው። እንግዶ ወልድ ያቀርበዋል። በደቡብ አፍሪካ የሚገኙ ትላልቆቹ አቅራቢ ሱቆች ከቻይና በሚመጣ ሸቀጥ ላይ መተማመናቸውን በመቀነስ ምርጫቸውን በሀገር ውስጥ በተመረቱ ልብሶች ላይ እያደረጉ ነው። የደቡብ አፍሪካ ባንዲራ በመላ ሀገሪቱ የሚመረቱ ምርቶች ምልክት ላይ መታየቱ እየጨመረ ነው። ይህም በሀገሪቱ የሚመረቱ የጨርቃጨርቅ ውጤቶች እንዲጨምሩ የሚደረግ ጥረት ነው። በደቡብ አፍሪካ ከሚሸጠው ጨርቃጨርቅ ከግማሽ በላይ የሚሆነው የሚመጣው ከውጭ ነው። መንግስት እንደሚለው ደግሞ ከዚህ ውስጥ ስልሳ በመቶ ያህሉ የሚመጣው ከቻይና ነው። መንግስት ባወጣው የሀገር ውስጥ ምርትን የመደገፍ ፕሮግራም ተሳታፊ የሆኑት ነጋዴዎች እንደሚሉት ጥቅሙ ከስራ ፈጠራም በላይ ነው። ሄዚል ፒሌይ ፒኬን ፔ የተባለው አቅራቢ ሱቅ ስራ አስኪያጅ ናቸው። የሀገር ውስጥ ምርት ላይ ማተኮር ማለት ተጠቃሚዎች የሚያስፈልጋቸውን አውቀህ ለዛ ፍላጎት ታቀርባለህ ማለት ነው። ይህ እያንዳንዱ እቃ አቅራቢ የሚያስፈልገው ነገር ነው። በአፋጣኝ የተጠቃሚውን ፍላጎት ወደሚያረካ ፈጣን አቅርቦት መሸጋገር። ፒክን ፔ የተባለው አቅራቢ ሱቅ የሀገር ውስጥ ምርት አቅርቦቱን እንደ አውሮፓን አቆጣጠር በ2019 ከነበረበት 28 በመቶ ወደ 40 በመቶ አሳድጓል። ካቴካኒ ሞረኩ ወጣት የልብስ ንድፍ ባለሙያ ነው። ብዙ ትኩረት እንዳገኝና ሰው እንዲያውቀኝ አድርጓል። አሁን ባለንበትና ሥራ አጥነት በተስፋፋበት ለሁሉም የሥራ ዕድል በመፍጠሩ ረገድ በጎ ተጽዕኖ የሚያሳድር ይመስለኛል። ሞረኩ እንደሚገምተው ከፒክ ኤን ፔ ጋር በመተባበሩ በአውሮፓውያን አቆጣጠር 2020 ወደ 1000 አዲስ የስራ መስኮች ተፈጥረዋል። የደቡብ አፍሪካ መንግሥት የሚፈልገውም ይህንን ነው። በ2030 በጨርቃ ጨርቅ መስክ 121000 አዲስ የስራ መስኮች እንዲፈጠሩ ይሻል። ሄዝል ፕሌይ በዚህ ላይ የሚሉት አለ። ከአስር ዓመት በፊት ክህሎቱ ነበር። ወደ ቻይና ፊታችንን ስናዞር ግን ክህሎትን የማሳደጉ ጉዳይ እና ለማሽኖች ፈጠራ የምናውለው መዋለንዋይ ተመናምነው ጠፉ። ነገር ግን እንደሚመስለኝ በሀገር ውስጥ የሚመረቱ ምርቶችን ለማሳደግ እና ወደ ቀድሞ ለመመለስ በሚቀጥለው አስርት ዓመታት ውስጥ በእርግጠኝነት እንችላለን። የሀገር ውስጥ ምርት አቅርቦትን ስልሳ በመቶ ለማሳደግ እቅድ በመኖሩ የታየ እድገት አስፈላጊ ነው ተብሏል። የኢኮኖሚ ባለሙያዎች እንደሚሉት ግን ኮታን መደልደልና ግብ ማስቀመጥ ኢንዱስትሪውን እንደገና ለመገንባት በቂ አይደሉም። ዳዊ ሩት የኢኮኖሚ ባለሙያ ናቸው። በጨርቃጨርቅ ኢንዱስትሪው መስክ መዋለንዋይ እንዲጨምር፣ በዚህም ሆነ በሌሎች መስኮች ወደ ሀገር ውስጥ ምርት ለመሸጋገር መንግስት ውጤታማ አሰራርን መከተል አለበት። ለምሳሌም መሠረተ ልማቶች በሚገባ መስራታቸውን ማረጋገጥ፣ በደቡብ አፍሪካ መዋለንዋይ ማፍሰስ ደህንነቱ የተጠበቀ መሆኑን ማረጋገጥ የመሳሰሉት ላይ መንግስት መስራት አለበት። ተደጋጋሚ የኃይል መቋረጥና ያረጀ የባቡር አገልግሎት በአምራቾች ሥራ ላይ ተጽዕኖ አሳድሯል። ከቻይና ጋር ያለውን የ3 ቢሊዮን ዶላር የንግድ ሚዛን ልዩነት ለመዝጋት ብዙ እንቅፋቶች አሉ። የኢኮኖሚ ባለሙያው ዳዊ ሩት ምርትን በመጨመርና የሚወጣውን ወጪ በመቀነስ ላይ ያተኮረ መሆኑን ማስታወስ አለብህ። ከቻይና ጋር ስትነጻጸር ደቡብ አፍሪካ ትንሽ አገር ነች። በመሆኑም ከእነርሱ ጋር በሰፊው ለመፎካከር የምንችል አይመስለኝም። ለታዳጊ የልብስ ንድፍ ባለሙያዎች ግን በአገር ውስጥ ኢንዱስትሪ ላይ የሚታይ ትንሽ እድገትም ለወደፊት ስኬት ተስፋን ይሰንቃል። ሴቶች ሴቶችና ቤተሰብ ነው። ለዛሬ አንድ ተቋም ነው የሚያስተዋውቀን ትምራን ተቋም የኢትዮጵያን ሴቶች በውሳኔ ሰጭነት እንዲሳተፉ የሚገባቸውን የፖለቲካ እኩልነት እንዲያገኙና በቀጣይ የሀገሪቱ ጣፈንታ ላይ በተለይም ሰላም በማምጣት ሂደት እንዲሳተፉ ለማድረግ የሚሰራ እንስታዊ ተቋም ነው። የተቋሙ ስራ አስኪያጅ ኢየሩሳሌም ሰለሞን ከኤደን ገረመው ጋር ቆይታ አድርገው ነበር። ቆይታቸው እንግዳቸውን እራሳቸውን ከሚያስተዋውቁበት ይጀምራል። ኢየሩሳሌም ሰለሞን እባላለሁ። ነው የትምራን የስራ አስኪያጅ ነው። ትምራን ምን ላይ ነው የሚንቀሳቀሰው? ምን አይነት ስራዎችን ነው የምትሰሩት? ትምራን የሴቶች የፖለቲካ ተሳትፎና አመራርነት ላይ ነው የምትሰራው ሴቶች በማንኛውም ረገድ በተለይም ደግሞ ከስር ጀምሮ ከወረዳ ላይ እንዲሁም ደግሞ በፌዴራል ደረጃ አመራርነት ቦታ ላይ ለማየት ራዕይ አድርጋ የተቋቋመች ማህበር ናት። ቦታውን የያዙትን ቦታቸውን ይዘው መቀጠል እንዲችሉ ብቃቱ ኖሯቸው ደግሞ ወደ አመራርነት ያልመጡት ወደ አመራርነት እንዲመጡ ለመስራት የተቋቋመች ማህበር ናት እንግዲህ በሁሉም ዘርፍ ሴቶችን በአመራርነት ለማየት ነው ራእያችን አላማችን ከተመሰረተ ስንት ጊዜ ሆነ ከዚህ ቀደም ምን አይነት ስራዎችን ሰርታችኋል ሁለት አመት ከስድስት ወር ያህል የሆነዋል ትምራ የሆናታል ሴት ነው ተቋማችን ከተመሰረተች የሰራ ናቸው ስራዎች ያው ከስድስተኛ ሀገራዊ ምርጫ ጋር በተያያዘ ያ የተመሰረትንበት አመት ላይ ነበርን እንዳጋጣሚ የሆነው ስድስተኛ ሀገራዊ ምርጫ ሲሰጥ የነበረው ከእሱ ጋር በተያያዘ ተወዳዳሪዎችን፣ እጩ ተመራጮችን ስልጠና ሰጥተን ነበረ። እንዲሁም ደግሞ ዲያሎግ ፎረሞችን እናዘጋጅ ነበር። የፖለቲካ ፓርቲዎች ዲያሎግ ፎረም ውይይቶች እናደርግ ነበር ከፖለቲካ ፓርቲዎች ጋር ሴቶችን ይበልጥ ሊያሳትፉ የሚችሉበት ሁኔታ ላይ እናቶችንም እንደዚሁ እንሰራ ነበረ። ከዛ በኋላ ደግሞ ሴቶች በሰላም ጉዳይ ላይ በተለይ በከረንትሊያን አንገብጋቢው ነገር የሰላም ጉዳይ ስለሆነ ሴቶች በሰላም ጉዳይ ላይ ተሳታፊ ሊሆኑ በሚችሉበት ሁኔታ ላይ ለመስራት ጥረት እያደረግን ነው። ሺ ሊድስ የሚል ሴቷ ሰላምን ትምራ የሚል ያው እንደነገርኩሽ ሁሉም ዘርፍ ላይ ሴቷ አመራር እንድትሆኑ አላማችን እና ሴቷ ሰላምን ትምራ የሚል ፕሮጀክት መድፈን እየተንቀሳቀስን እንገኛለን። ከዛ በተጨማሪ ደግሞ በብሔራዊ ምክክር ኮሚሽኑ ከተቋቋመ በኋላ ውመናት ዘ ቴብል የሚል ፕሮጀክት ማለን ሴቷ በጠረጴዛ ዙሪያ እንድትኖር በኤኒ ውይይቶች ናሽናል ዲያሎግ ላይ ሁሉም ውይይቶች ላይ ፒስ ቢልዲንግ አክቲቪቲዎች ላይ ሴቷ መሪ እንድትሆን በጠረጴዛ ዙሪያ እንድትገኝ የሚል ፕሮጀክት ነድፈን እየተንቀሳቀስ ነው ያለ ነው እና ከሰላም ከፒስ ቢልዲንግ ጋር ተገናኘ የተለያዩ የሰላም የእግር ጉዞዎችን በክልሎች እና በአዲስ አበባ በቅርብ አድርገናል። በክልሎች ቤኒሻንጉል ጉሙዝ መተከል ዞን ላይ፣ አማራ ክልል ባህር ዳር ከተማ፣ አፋር ክልል እንዲሁም ደግሞ አዲስ አበባ ቋድሜ ሶስት የሰላም የእግር ጉዞ አካሂደናል። ሴቷ ሰላምን ትምራ ነው የሚለው መርሃችን። አዲስ አበባ የነበረው ላይ ሴቶች ሰላምን ይሻሉ፣ ሴቷ ሰላምን ትምራ የሚል ነበረ። ሰዎች ሞተው ስለዚህ በማንኛውም የሰላም ስራዎች ላይ ሴቶች መሳተፍ እንዲችሉ በተለይም ደግሞ በመሪነት ደረጃ ሴቶች መሳተፍ እንዲችሉ ነው። ዛጋ ስንናገር የነበረው ሰላም መደፍረስ ሀገሪቷን የጎዳት እንደሆነ ይታወቃል። ከሀምሳ ፐርሰንት በላይ የሆኑት ደግሞ ሴቶች ናቸው። ሴቶችን በሰፊው በብዛት እየጎዳ እንደሆነ ይታወቃልና ሰላም እንዲመጣ በሀገራችን ለመስበክ ነው። ሁለተኛ ደግሞ ሴቶች በፒስ ቢልዲንግ ኢኒሽቲቮች ላይ በመንግስትም በኩል ይሆን በሌሎችም ወገኖች እንዲሳተፉ አድቮኬት ለማድረግ ነበረ ያደረግነው። በአዲስ አበባም የሰላም ፎራሞች አድርገን ነበር። ለሚዲያ ፕሮፌሽናል ፒስ ቢልዲንግ ላይ ስልጠና ነገር አድርገን ነበረ። ምክንያቱም ሚዲያ ፕሮፌሽናል ሴቶችን ሮል በፒስ ቢልዲንግ ላይ እንዴት ነው የሚረዱት፣ እንዴት ትና ሴቶችን እያሳተፉ ያሉ ሰዎች ላይ የሚለውን አስመልክቶ ሮላቸውን በደንብ እንዲመለከቱ እና ሮላቸውን አስታውሰው ሴቶችን ማሳተፍ እንዲችሉ ማለት ነው። ከዛ በተጨማሪ ደግሞ እንዳልኩሽ ናሽናል ዲያሎጉም ላይ ብሔራዊ ምክትሩም ላይ ሴቶች እንዲሳተፉ ጥረት አድርገናል። ከናሽናል ዲያሎግ ኮሚሽን ውስጥ ሀምሳ ፐርሰንት ሴት ኮሚሽነሮች እንዲኖሩ አድቮኬት አድርገን ነበረ። ወርክሾፕ አዘጋጅተን ሴቶች እንዲጠቆሙ እኛ ፋሲሊቴት እያደረግን እና ፕሮፋይላቸውን ያቀናጀን እንደዚህ አይነት ስራዎችን ሰርተናል። በዌቢናሮች ቅስቀሳ አድርገናል። ሴት ኮሚሽነሮች እንዲኖሩ ጥምረት ለሴቶች ድምጽ በብሔራዊ ምክክር መድረክ የሚባል ጥምረት እንዲመሰረት ትልቅ አስተዋጽኦ አድርገናል። ጥንበቱ ከተመሰረተ በኋላ የጥንበቱ ሴክሬተሪያት ሆነን እየሰራን ያለ ነው ማለት ነው። እንግዲህ ሴቶች ልጆች በእንደዚህ ወይም በተለይ ደግሞ አሁን ባለፉት ሁለትና ሶስት አመታት በከፍተኛ ሁኔታ ሰውነታቸው ለጦር መሳሪያነት እንደሚውል እንዲሁም ደግሞ በመፈናቀልና በተለያዩ ችግሮች ምክንያት ሰላም በማጣት የተለያዩ ስነልቦና፣ የምጣኔ ሀብት ችግሮችና ተግዳሮቶች እንደተጋለጡ እናውቃለን። ስለዚህ ከዚህ አንጻር የሴቷ በውሳኔ ሰጭነት ላይ በብሔራዊ ምክክር ላይ መሳተፏ ያለው ወይም ደግሞ የሚኖረው ሚና ምንድን ነው ትያለሽ። እንግዲህ እንዳልሽው ነው። በጣም ቪክትም የሆኑ ሴቶች ናቸው። ከቪክትምነት ውጪ ግን ከመብት አኳያም ስንመለከተው የተለያዩ ህጎች እንደሚያስቀምጡ በአገሪቱ እንቅስቃሴ ላይ ሴቶች ከወንዶች እኩል መሳተፍ እንዳለባቸው ይደነግጋሉ እና ይሄም የሆነበት ምክንያት አንድም የሴቷን ፐርስፔክቲቭ መመልከቱ አስፈላጊ ስለሆነ ነው ማለት ሀምሳ ፐርሰንት እና ከዛ በላይ የሆኑ የሆነው የማህበረሰብ ክፍል የሆነው ኮሚኒቲ ሴት ከሆነ በውሳኔያችን በራሳችን ውሳኔ መሰረት መተዳደር መቻል አለብን ስለዚህ በፒስ ቢልዲንግም ላይ ውሳኔዎች ይኖራሉ አይደለ እያንዳንዱ ውይይቶች ላይ ውሳኔዎች ይኖራሉ። እነዛ ውሳኔዎች መሬት ላይ ሲወርዱ ሴቷን የማይጎዱ መሆን መቻል አለባቸው። ያንን ደግሞ ማረጋገጥ የምትችለው ሴቷ እዛ ውስጥ ተሳትፋ የውሳኔው አካል መሆን ስትችል ነው። ስለዚህ ችግሮች ሲመጡ ችግሮቹ ሴቶችን የሚጎዱ ከሆነ ሴቶቹ የመፍትሄ አካል መሆን መቻል አለባቸው ማለት ነው አይደለም። ባይ ዘ ወይ እያወራን ያለ ነው ኤኒ ሀገሪቷን መስራት ላይ የሀገሪቷ እንቅስቃሴ ላይ ሴቶች መብት ያላቸው የመሳተፍ ስለዚህ ሰላም በአገሪቷ እንዲመጣ ሴቶች የበኩላቸውን አስተዋጽኦ ማድረግ አለባቸው። እነዚህ ውይይቶች ላይ ከስር ጀምሮ አቅም አላቸው ከስር ጀምሮ መሳተፍ መብት አላቸው የሚለውን ነገር አስበን ነው እነዚህ ስራዎች እየሰራን ያለ ነው። እና እኛ በእኛ በኩል ያው አንድ ኦርጋናይዜሽን ወይም ደግሞ ትንሽ ጥቂት ኦርጋናይዜሽኖች አንድ ላይ ሁሉንም መድረስ ላይ ይቻል ይችላል፣ ግን ብቻ ነው መጠን አድቮኬት እያደረግን እና ድምፃችንን እያሰማን መንግስትም ሆነ የሚመለከታቸው አካላት የሴቶችን ተሳትፎ ለአገሪቷ ስለሚጠቅም በተለየ ደግሞ ካሁን በመጣንበት ሜንታሊቲ ሰፋ በተለየ አእምሮ በተለየ አስተሳሰብ እንድታየ ሴቷ ሴቷን ማስሳትፋት በዚህ የሰላም ጉዞ ላይ የቀረቡ ጥያቄዎች ነበሩ። እንዲሁም ደግሞ ደብዳቤም ከነበራችሁ ወይም ደግሞ ጥያቄዎቻችሁን ያቀረባችሁለት ህጋዊ አካል ካለ የነበረው ሂደትና ሁኔታ ምን ይመስል ነበረ በዕለቱ that, yes, and so I'm በተለያዩ ሚዲያዎች የሰላም ጥሪያችን እንዲተላለፍ ነው ያደረግነው። የሰላም ጥሪ ነው ያደረግነው። ሰላም እንፈልጋለን፣ ሴቷ ሰላም እንፈልጋለች፣ ሴቷ ሰላምን ትምራ የሚል ነው ቲሸርታችንም ላይ ተጽፎ የነበረው መልእክት። ምናልባት ከተመለከትሽው ይሄ ምንድን ነው፣ በቃ ሰላም እንፈልጋለን፣ ችግሮች በውይይት ይፈቱ፣ መንገዱ ይፈጠርላት የሚሉ መልእክቶችን ነው ያስተላለፍን ነበር። አሁን ካሉት ተግዳሮቶች አንጻር የሴቶች ተሳታፊነት በመኖሩ ምን አይነት ለውጥ ይመጣል? ስምምነት ላይ የመድረስ ፕሮባብሊቲ ከፍተኛ ይሆናል ብለን እናምናለን። በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባቢሊቲ የሰፋ ነው የሚሆነው። ውሳኔዎች ይወሰናል፣ መስማማት ይኖራል ማለት ነው። እነዛ መስማማቶች ደግሞ ኢምፕሊመንት እንዲደረጉ መሬትም ላይ ወርደው ተግባራዊ እንዲደረጉ ትልቅ አስተዋጽኦ ይኖራል፣ ሴቶች በተሳተፉ ቁጥር። ሴቶች ለሰላም ቅርብ ናቸው ይባላል። መልክ እያደረኩኝ አይደለም ሴቶችን ሁሉ ወይም ደግሞ ሁሉም ሴቶች ስለሰላም ሰላም ብቻ ነው የሚያስቡት እያልኩኝ አይደለም ያለሁት። ግን በአንጻራዊ መልኩ ከእናትነትም የሶሻል ኢለመንታቸው ወንዶች ይልቅ የሴቶች ረብቀ ነው አይደለም። ያ እንዲመጣ ደግሞ ማሳተፉ እድሉ መስጠቱ የተፋ ነው የሚሆነው። እንዳልኩሽ ነው ትልቅ አቅም ስላእናት ሴቷ። ከዚህ በመቀጠል ምንድን ነው እሱ የምታስቡት ምን አይነት ስራዎች ላይ ነው የምትንቀሳቀሱት? እንዳልኩሽ ከፖለቲካ ተፋት ፋንሳል በተለይ የሴት ፖለቲከኞች የጋራ ጥምረት ጋር በቅርበት እየሰራን ያለ ነው ከእነሱ ጋር በደንብ በቅርበት ብዙ ምንሰራቸ ስራዎች አሉ ስፔሲፊካሊ ሰላም እና ናሽናል ዲያሎጉ ላይ ከሆነ ጥያቄዎች ደግሞ በተለይም ደግሞ ሀይሌቭል ኢንጌጅመንት እንዲኖር ያው እና ከአመራርነት ጋር ስለሆነ በተለያዩ የሀገሪቱ ክልሎች እና አዲስ አበባን ጨምሮ የሰላም የፊት ፎረሞች እያዘጋጀን ነው ያለ። ነው ከብሔራዊ ምክክሩ ጋር በተያያዘ ደግሞ ትምራን ብቻሳተፈም እንደነገርኩሽ ጥምረት መስርተናል። የሴቶች ድምጽ በብሔራዊ ምክክሩ እንዲደመጥ ጥምረት መስርተናል እና ሴቶች በብሔራዊ ምክክሩ ላይ እንዲሳተፉ አዌርነስ ራይዚንግ መድረኮችን እናዘጋጅላቸዋለን። በተለያዩ ሁኔታዎች በአካልም ስልጠና በመስጠትም፣ በሬዲዮ፣ በቴሌቪዥን፣ በተለያዩ ፍላየሮች እና አዌርነስ ክሬት ሊደረግባቸው በሚገቡ ሜካኒዝሞች ሁሉ አዌርነስ ክሬት እናደርጋለን። ከስርጃ ሴቶች በብሔራዊ ምክክሩ እንዲሳተፉ ትልቅ አስተዋጽኦ እናደርጋለን። እሺ፣ በጣም ነው የማመሰግነው ከጋቢና ቬ ጋር ለነበረሽ ቆይታ ኢየሩሳሌም። እግዜር ይስጥልኝ። ሰላማሽ። የተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት የአሜሪካ ድምፅ ስርጭታችንን ነው። በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ላይ ወቅታዊ ዘገባዎችንና በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ሳምንታዊ ፕሮግራሞችን ወደ እናንተ እናደርሳለን። በእነዚህ ዝግጅቶቻችን ላይ አስተያየት ካላችሁ ወይም በዝግጅቶቹ ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ከፈለጋችሁ በምን ታገኙታላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በዚሁ የምሽቱን ስርጭታችንን እናጠናቅቃለን። አብረናችሁ ያመሸነው በማቀናበር ብርሃን ኃይሉ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በድጋሚ ለማስታወስ በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ነገ በተመሳሳይ ፕሮግራሞችን እንጠብቃለን።